The Voice of America. በሰሜናዊ ኢትዮጵያ የተለያዩ ክፍሎች ከሚገኙት ግዙፍ የስደተኞች መጠለያ ሰፈሮች በአንዱ የመጀመሪያዋ ለኮሮና ቫይረስ ተጋላጭ የሆኑ ሰው በምርመራ መረጋገጣቸውን ተከትሎ በመጠለያ ካምፑ የሚገኙ በብዙ አስር ሺዎች የሚቆጠሩ ኤርትራውያን ስደተኞች ለወረርሽኙ የመጋለጥ ከፍ ያለ አደጋ እንደተደቀነባቸው ይናገራሉ። ቁጥራቸው በመቶ ሺህ የሚገመቱትን ኤርትራውያን ስደተኞች ባስጠለሉት አራት የስደተኛ ሰፈሮች ያለው ያናኗር ዘይቤም በእጅጉ የተፋፈገ በመሆኑ ለቫይረሱ በቀላሉ መዛመት አመቺ ሁኔታ የሚፈጥር መሆኑን የሕብረተሰብ ጤና አዋቂዎችና የረድኤት ሰራተኞች የተናገሩትን ጠቅሶ የአሜሪካ ድምጹ ዘጋቢ ሳይመን ማርከስ ከአዲስ አበባ ያጠናቀረውን ዘገባ አዳነች ፍሳይ ታቀርበዋለች። አንዲት ከኤርትራ የተሰደደች የ16 ዓመት እድሜ ልጅ በኮሮና ቫይረስ መያዟ ባለፈው ሳምንት ከተረጋገጠ ወዲህ የኢትዮጵያ ባለሥልጣኖች በሀገሪቱ ዙሪያ በ26 የስደተኞች ሰፈሮች ያሉት የጤና ተቋማት ሁኔታንና የውሃ አቅርቦትን ለማሻሻል እየተሯሯጡ መሆናቸው ታውቋል። በሽተኛዋ በአሁኑ ወቅት ወደ መንግስት ሆስፒታል ተወስዳ እየታከመች መሆኗንና በተረጋጋ ሁኔታ እንደምትገኝ በኢትዮጵያ የተባበሩት መንግስታት ድርጅት የስደተኞች አገልግሎት ተወካይ አን ኢንኮንትሬ ተናግረዋል። የታመመችው ልጅ በትግራይ ክልል አዳ ሐሮች በተባለው 33000 የሚሆኑ ስደተኞችን ባስጠለለው ሰፈር እንደምትኖር ታውቋል። በአሁን ወቅት ቫይረሱ ሊኖርባቸው ይችላል በሚል ከተጠረጠሩ ሁለት ሰዎች የተወሰዱ ናሙናዎች በመንግስት ላቦራቶሪ እየተመረመሩ ነው። የኢትዮጵያ የስደተኞችና የተመላሾች አስተዳደር በትግራይ ክልል ባሉት የስደተኞች ሰፈሮች አንድ ሰው በአማካኝ በቀን 15 ሊትር ውሃ ለማግኘት በሚችልበት መንገድ ለማሻሻል ከተባበሩት መንግስታት ድርጅት ጋር እየሰራ ነው። የመንግስታቱ ድርጅት ስደተኞቹ እንዲያገኙ ያስፈልጋል ወደሚለው በቀን 21 ሊትር ውሃ እንደሚጠጋ ተገልጿል። የስደተኞቹን የኑሮ ሁኔታን እሳቤ ውስጥ በማስገባት የኮሮና ቫይረስን መዛመት የመቆጣጠሩ ስራ ከባድ ይሆናል ብለዋል። ኢንኮንትሬል ታይት አካሞዴሽን ታይት ኖርማል ሶሻል አንድ ካልቹራል ፕራክቲስስ በጣም የተፋፈገ አናኗር እና እንዲሁም የተቀራረበ ማህበራዊ እና ባህላዊ ዘዬ ነው ያለው። እውነቱን ለመናገር የምንችለውን ሁሉ አድርገናል የሚል እምነት አለን። ነገር ግን ጥረታችንን መቀጠል አለብን። ችላ ልንለው አንችልም። ደረጃውን መጠበቅ ይገባናል። ነገር ግን የስደተኞቹ ብዛት ጉዳይ ከባድ ፈተና ይሆንብናል። በአንዳንዶቹ ሰፈሮች ውስጥ 80 ሺህ እና ከዚያም በላይ የሆኑ ስደተኞች ናቸው የተጠለሉት። Ethiopia continues to be a, a welcoming country to asylum seekers and people running um, to save their lives and for safety and security. And we do have persons who are, who are coming across the borders there. The borders are porous. ኢትዮጵያ ጥገኝነት የሚጠይቁትንና ትንና ህይወታቸውን ለማትረፍ የሚሸሹ ኢትዮጵያ ጥገኝነትን የሚጠይቁትንና ትንና ህይወታቸውን ለማተን ኢትዮጵያ ጥገኝነት የሚጠይቁትንና ህይወታቸውን ለማዳን የሚሸሹትን ሰዎች መቀበሉን ቀጥላለች። ሰዎች በድንበሮቹ በኩል ወደ ኢትዮጵያ መግባቱን አላቆሙም። የኢትዮጵያ መንግስት ካለፈው ጥር ወር ወዲህ ለኤርትራውያን ስደተኞች ወዲያውኑ የጥገኝነት ፈቃድ መስጠቱን አቁሟል። ብቻቸውን የሚሰደዱ ለዕድሜ ያልደረሱ ልጆች ፍልሰትን ህገወጥ ፍልሰትንና የስደተኝነት መለኪያ አያማሉም የሚባሉትን ለመገደብ የተወሰደ ውሳኔ ነው ተብሏል። የረድኤት ሰራተኞች ግን እንዲህ አይነቱ ፖሊሲ ከሀገራቸው ለመውጣት የሚፈልጉ ኤርትራውያን ወደ ሊቢያ እና አውሮፓ እናመራለን በሚል ተስፋ አደገኛ ወደ ሆነው ሰሜናዊ መስመር እንዲያመሩ ያደርጋል ይላሉ። በሌላ በኩል ደግሞ ኢትዮጵያ ካለፈው ጥር ወር አንስቶ በኤርትራውያን ስደተኞች ላይ ያለትን ፖሊሲ ቀይራ ከስደተኛ ሰፈሮች ወጥተው በሀገሪቱ ለመኖር ለሚፈልጉት የመኖሪያ ፈቃድ ለመስጠት መወሰኗል። ስለ ኤርትራውያን ስደተኞች ጉዳይ እውቀት ያላቸው በቦስተን ዩኒቨርሲቲ በእንግዳነት ጥናት በማካሄድ ላይ የተሰማሩት ዳን ኮነል ገልጸዋል። ወደ ስደተኞቹ ሰፈሮች ሄደው ለሚፈልጉት ሁሉ የመኖሪያ ፍቃድ እንደሚሰጡ ነገሯቸው ነገሯቸው። በተፈቀደበት የመጀመሪያ ሶስት ሳምንታት ውስጥ አምስት ሺህ የሚሆኑ ኤርትራውያን ስደተኞች የመኖሪያ ፍቃድ ማግኘታቸውን የካቲት ወር ላይ ደግሞ እዛ እያለው የኢትዮጵያ ስደተኞችና ተመላሾች ተመላሾች አስተዳደር ገልጠውልኛል። የውሳኔው ዓላማ በስደተኞቹ ሰፈሮች ያሉትን ስደተኞች ብዛት በመቀነስ ህጻጽ የተባለውን የስደተኞች ሰፈር ለመዝጋት ነው ተብለዋል። ህጻጽ ውስጥ ያሉ ስደተኞች 13ሺ ገደማ እንደሚሆኑ፣ በትግራይ ክልል ካሉት ሶስት ሌሎች የስደተኞች ሰፈሮች ያነሰ አቅርቦት ያለውና በወባ በሽታ የሚጠቃ አካባቢ የሚገኝ ነው ተብሏል።